ቶስ ሕያው ዳኛችን የሚል ነው። በዚህ በኢዮብ መጽሐፍ ላይ የተመሰረተ መልእክት ነው እና አንዳንድ ነገር ስለ ኢዮብ መጽሐፍ ብነግራችሁ ጥሩ ነው። የኢዮብ መጽሐፍ መጽሐፍ ቅዱስ ውስጥ ካሉ የጥበብ መጽሐፍት ከሚባሉት አንዱ ነው። ኢዮብ መዝሙረ ዳዊት ቀጥሎ መጽሐፈ ምሳሌ፣ ማህሊ የማህሊ እና ሰቆቃወ ኤርምያስንም ይጨምራል ይሄ መጽሐፈ መክብብንም ይጨምራል እና ከጥበብ መጽሐፍት አንዱ ነው። ማለት የጥበብ መጽሐፍት የተባለበት ምክንያት ሙሉ በሙሉ በግጥም ነው የቀረበው። ተናጋሪዎቹ እዮብም ጭምር ይነጋገሩ የነበረው በግጥም ነው እና ግጥም በጣም አስደናቂ በሆነ መንገድ መልእክትን በጥበብ የሚያስተላልፍ ሀሳብ ያለው ነው። የእዮብ መጽሐፍ በብሉይ ኪዳን ውስጥ ከተጻፉ መጽሐፎች የመጀመሪያው መጽሐፍ ነው ተብሎ ነው የሚታወቀው። ማለት ከዘፍጥረት በፊት የተጻፈ ነው እና ታሪኩ የነበረው በነ አብርሃም ዘመን እንደነበረ ይታወቃል። በእርግጥ ታሪኩ ያውጠነጠነው በአንድ ሰው ታሪክ ነው፣ እዮብ በተባለ ሰው ታሪክ ነው እና መጽሐፉ በሙሉ የአራት ሰዎች ንግግር እና በመጨረሻ የእግዚአብሔር ንግግር ያለበት ቢሆንም ታሪኩ ግን በአንድ ሰው ታሪክ ላይ ያነጣጠረ ነው። ይሄ ሰው ኢዮብ የሚባል ነገር ግን ፈተና ተፈትኖ እንደነበረ በፈተናው በጣም ብዙ መከራ እንዳየ እና በመጨረሻ ከፈተናው ውስጥ እንደወጣ እግዚአብሔር እንዳወጣው የሚናገር ነው። ግን የፈተናው ምክንያት ጠቆም ባደርጋችሁ ጥሩ ነው። የኢዮብ ፈተና ምክንያት ሆኖ በምዕራፍ አንድ እና በምዕራፍ ሁለት ላይ የቀረበው ሰይጣን ልክ የእግዚአብሔር ልጆች በእግዚአብሔር ፊት በሚሰበሰቡበት ጊዜ በመካከል ገብቶ በእግዚአብሔር ዙፋን ፊት እንደቀረበ እና ኢዮብን ለእግዚአብሔር አሳይቶ ኢዮብ የሚባለው ሰው በጣም ሀብታም፣ ጥሩ ጥሩ ልጆች ያሉት እና በጥሩ ሁኔታ የሚኖር ሰው ነው። ይሄ ሰው ያመልክሃል። ምንም ችግር የለም። የሚያመልክህ ምክንያቱ ሀብታም ስለሆነ እና ልጆቹም ደግሞ ጥሩ ሁኔታ ላይ ስላሉ ነው ብሎ ለእግዚአብሔር ነገረው። እና ይህንን ሀብቱን ብትነካ ነገ ጠዋት ይክድሃል ብሎ ነው የተናገረው። እና እኛ ምንድን ነው የምናስበው? የሰይጣንን አመለካከት በተመለከተ መጽሐፍ ቅዱሳዊ እውነት ነው። ሰይጣን በምንም አይነት መንገድ እግዚአብሔር የሚባለውን አምላክ በእውነት የሚያመልኩ ሰዎች አሉ ብሎ አያምንም፣ አያምንም። ኢዮብ እግዚአብሔርን እግዚአብሔር የሚለው ብርና ወርቅ ስላለው ነው ብዙ ግመል ብዙ ሀብት ደግሞ ልጆቹ በሙሉ ጤነኞች ስለሆኑ ነው እና ይህንን ነካ ብታደርገው አንድ ጊዜ ተነስቶ ይክድሃል ነው ያለው እግዚአብሔር ኖ ሰዎች እኔን የሚያምኑት በሀብትና በንብረት ላይ ተመስርተው አይደለም እስኪ ሞክር ነው ያለው ሰይጣንን ኢዮብ አልካደም እግዚአብሔርን ጤናው ልጆቹ በሙሉ ሞቱ ኢዮብ እግዚአብሔርን አልካደም ጤናውን እንደገና ደግሞ ነካው። ኢዮብ እግዚአብሔርን አልካድም። በዚህ አይነት ሁኔታ ውስጥ በነበረበት ጊዜ ጓደኞቹ መጥተው ኢዮብን ሲያነጋግሩት ይታያል እና በነገራችን ላይ የኢዮብ መጽሐፍ የብሉይ ኪዳኑ የሮሜ መጽሐፍ ተብሎም ይታወቃል። ትንሽ ሂንት ብነግራችሁ ጥሩ ነው ስለ ኢዮብ መጽሐፍ። ምክንያቱ ምንድን ነው? የኢዮብ ጓደኞችና ኢዮብ ይነጋገሩ የነበረው ኦፍኮርስ በግጥም ነው፣ በጥበብ ቃል ነው ብያቸዋለሁ። ግን የኢዮብ ጓደኞች ስለ ኢዮብ ሁኔታ የሚያቀርቡት አመለካከትና ሎጂክ ደግሞም ኢዮብ ስለ ራሱ ስላለበት ሁኔታ የሚናገረው ነገር ሁለት የተለያዩ የስነ መለኮት ግጭቶች እንደሆኑ ነው የሚታወቀው። ማለት ኢዮብ ልክ እንደኔና እንደናንተ እግዚአብሔር የሚባለው አምላክ ሰውን የሚያድነው በጸጋ ነው የሚል እምነት ነው ያለው። የኢዮብ ጓደኞች ሶስቱም እግዚአብሔር የሚባለው አምላክ ኖ በጸጋ አይደለም፣ ሰዎች በሰሩ ስራ ነው የሚያድናቸው። ልክ እንደ ኦርቶዶክስና እንደ ካቶሊክ ማለት ነው። እና አንተ አሁን ለምሳሌ እዚህ መከራ ውስጥ ያለኸው እግዚአብሔርን በድብቅ በድብቅ ማንም ሳያውቅ የምትበድል ሰው ስለሆንክ ነው። ስለዚህ ምንድን ነው እየሆነ ያለው? እግዚአብሔር ዋጋህን እየከፈለህ ነው እያሉት ነው ኢዮብ ደግሞ የሚናገረው ኖ ኖ እኔ ስለበደልኩ አይደለም። ይሄ የመጣብኝ ነገር በሙሉ በምን ምክንያት እንደመጣ ለእኔ ግልጥ አይደለም፣ ግን ሕሊናዬም ነፍሴም መንፈሴም በእግዚአብሔር ፊት እግዚአብሔር እንዳዳነኝ ነው የማቀው። ይሄ ትግል ነው ያለው። የሮሜ መጽሐፍን ስትመለከቱ ጳውሎስ ያስቀመጠው ልክ እንደዚሁ ነው። እግዚአብሔር ሰዎችን የሚያድነው በጸጋ ነው። ሰዎች በዚህ ምድር ላይ ሰባራና ከንቱ ዓለም ውስጥ ስላሉ ልዩ ልዩ መከራ ሊያጋጥማቸው ይችላል ድሃዎች ሊሆኑ ይችላሉ አሁን ብዙ የፌዝ ሙቭመንት የሚባሉ ቤተ ክርስቲያን ውስጥ ብትሄዱ የፕሮቴስታንት ዊንግነን ነው የሚሉት እነሱ ጋር ብትሄዱ ምንድን ነው የሚሏችሁ ድሃዎች ከሆናችሁ እናንተ የሆነ ችግር አለባችሁ ነው የሚሏችሁ ሰው ድሃ ሊሆን ይችላል ሰው ሀብታም ሊሆን ይችላል ሰው የተማረ ሊሆን ይችላል። ያልተማረ ሊሆን ይችላል። መጽሐፈ ያዕቆብ መልእክት ላይ ያንን ነበር የምናየው። እና ኢዮብ ይሄ የመጣብኝ ነገር በአንድ ጊዜ እንዳልነበረ ንብረቴ፣ ቤተሰቤ፣ ታሪኬ በሙሉ የሆነው እኔ ስለ ሰራሁት በደል አይደለም። ሚስጢሩን አላቅም ግን እኔ ምንም ያደረግኩት ነገር የለም። እናንተ እንደምትሉት አይደለም እግዚአብሔር የሚሰራው እያለ ነው ይናገር የነበረው። እና በመሀል ላይ ነው ምዕራፍ 19 ሲደርስ ቁጥር 25 እስከ 27 ላይ 25ን ላንብብላችሁ። ምን አላቸው? በእርግጥ ቁጥር 23 እና 24 ምን ነው አሁን ቃሌ ቢጻፍ ምን ነው በመጽሐፍ ውስጥ ቢታተም ምን ነው በብረት ብዕር እና በእርሳስ በአለት ላይ ለዘላለም ቢቀረጽ ብሎ ይሄ የኔ ነገር እውነት ነው፣ በእግዚአብሔር ፊት ግልጥ ነው። እግዚአብሔርን ስለበደልኩ አይደለም ይሄ የሆነው፣ ምክንያቱን አላቅም፣ ግን እግዚአብሔር ያውቃል የሚለውን ነገር ነው የሚናገረው። ግን ቁጥር ሀያ አምስት ላይ በጣም አስደናቂ ትንቢትን ሲናገር ታያላችሁ። እኔ ግን የሚቤዥኝ የሚቤዠኝ ብለው ጥሩ ነው ጠበቅ ባደርገው የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም አውቃለሁ፣ የሚል ነገር አለው ቁጥር 26 ላይ በዛ አስሮታል እና አንድ ኢዮብ በልቡ ሰርጾ ከነዚህ ከጓደኞቹ በተለየ መንገድ እግዚአብሔር የገለጠለት ነገር አንድ የሚቤዠው እንዳለ ማመኑ ማመኑና በመጀመሪያም የአደጋ ሁሉ ከመምጣቱ በፊት እምነቱ በዛ ላይ የነበረ ሰው እንደሆነ ነው። እና የመጀመሪያው ነጥቤ የአማኞች ቤዛ ክርስቶስ ነው በሚል ርዕስ ጥቂት ነገርን እንድንመለከት ነው። ይህንን መገንዘብ ለእያንዳንዳችን በጣም ጠቃሚ ነው። እኔ ግን የሚቤዥኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንደሚቆም፣ ቀጥሎ ቁጥር 26ን ተናግሮ አውቃለሁ በውስጤ የማውቀው የተገለጠልኝ ነገር ነው ብሎ ነው የሚናገረው። እና ሶስት ነጥቦች እዚህኛው ነጥቤ ላይ ላሳያችሁ ፈልጋለሁ። የመጀመሪያው እዮብ ስለ መቤዠት የነበረውን ግንዛቤ ነው። የሚቤዠኝን አውቃለሁ ብሎ ሲናገር መቤዠት የሚባለውን ነገር በብሉይ ኪዳን በደንብ የተረዳና ያወቀ ሰው እንደሆነ ታያላችሁ። ምንድን ነው መቤዠት? መቤዠት ወይም በስምነቱ ቤዛ ብለን የምንጠራው ቃል ነው። ቤዛ የሚባሉ ሰዎች ታውቃላችሁ ብዬ አስባለሁ። ቤዛ ስም ስም ሆኖ ለሰዎች ስምም ተሰጥቷል። ለሴቶችም ለወንዶችም ተሰጥቶ ሊሆን ይችላል። ግን ይሄ ቤዛነት ወይም መቤዠት የሚለው የመጽሐፍ ቅዱስ ትርጉም የመጽሐፍ ቅዱስ ቃል አንደኛ የህግ ቃል ነው። ሁለተኛ ደግሞ የመጽሐፍ ቅዱስ የመጽሐፍ ቅዱስ እውነትም ቃል ነው። ምን ማለት ነው? መቤዠት ማለት አንድ ሰው እዳ ውስጥ ሲገባ ወይም የገንዘብ እዳ ሊሆን ይችላል፣ የንብረት እዳ ሊሆን ይችላል። በኋላ የኃጢአትንም እዳ እዳስሳለውኝ በሚገባበት ጊዜ የሚከፍለው አቶ በእዳው ምክንያት ወደ ባርነት ወይም ደግሞ እዳውን ለመክፈል የሆነ ግዴታ ውስጥ ሲገባ ከዛ እዳ ውስጥ ያለበትን እዳ ገንዘብ አምጥቶ የሚከፍልና ከዛ እዳ ነፃ የሚያወጣው ሰው ያንን ሰው ምን አደረገው ነው የሚባለው? ተቤዠው ነው የሚባለው። ወይም ከእዳ ነፃ አወጣው ነው የሚባለው። እና ስለዚህ በብሉይ ኪዳን ይሄ በደንብ የታወቀ ነው። ባለ እዳ ባሪያ ሊሆን ይችላል፣ ወይም ሊታሰር ይችላል። ወይም ደግሞ እዳ በሰውየው ላይ ያለበት ሰው በሰውየው ላይ የፈለገውን ሊያደርግ ይችላል። ከነ ልጆቹ ባሪያ ሊያደርገው ይችላል። ግን አንድ ሰው ዋጋ ከፍሎ ነፃ ካወጣው ያ ሰው ተቤዣው ማለት ነው። በብሉይ ኪዳን አንድ ሰው አንድን ሰው ለቤዛ ሆኖ ከእዳ ነፃ ለማውጣት ሁለት ነገር ሊኖረው አስፈላጊ ነው። አንደኛ የቅርብ ዘመድነት መኖር አለበት፣ ማለት በእንግሊዝኛ ኪንስማን ይሉታል። የቅርብ ዘመድ ወይም የቅርብ ቅርብ የሆነ ሰው መሆን አለበት ያንን ሰው ከእዳ ለማውጣት ወይም ከባርነት ለማውጣት፣ ሁለተኛ የሚከፍለው ነገር ሊኖረው ይገባል፣ ችሎታ ማለት ነው። ሁለት ነገሮች የግድ ያስፈልጋሉ በብሉይ ኪዳን። እና ዛሬ ጠዋት እዚህ መጽሐፈ ሩት ላይ ያለውን ነገር ልክ እኔ ሀሳብ ጋር የሚሄድ ነገር ሲናገሩ ነበር እዚህ እና ጌታ ኢየሱስ ክርስቶስ በሁለቱም መንገድ ለሰዎች እንደዚህ ነው የሆነው ማለት የሰውን ስጋ ለብሶ ወደ ምድር በመምጣት ጌታ ኢየሱስ ክርስቶስ ለነጮችም፣ ለጥቁሮችም ለማንም የሰው ልጅ በሙሉ የቅርብ ሰው ሆኖ ተገልጧል። ጌታ ኢየሱስ እና ጌታ ኢየሱስ የቅርብ ሰው ነው። ለዚህ ይህንም በተመለከተ አንድ ጥቅስ ላነብላችሁ ለግንዛቤ ያስፈልጋል። ዕብራውያን ምራፍ ሁለት ላይ የእግዚአብሔር ቃል እንደዚህ ይላል። ዕብራውያን ምዕራፍ ሁለት ከቁጥር 14 እስከ 18 በተጻፈው ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ፣ ይኸውም ዲያብሎስ ነው፣ ብሎ በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ እንደዚህ ማለት ነው እንደዚህ ተካፈለ ልክ የሰውን ስጋ ለብሶ ወረደ ማለት ነው እና ምን ይላል ቀጥሎ የአብርሃምን ምን ዘር ይዟል እንጂ የያዘው የመላእክትን አይደለም ስለዚህ የህዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ሰዎች ሊመስል ተገባው ብሎ ይናገራል እንግዲህ ቅድም ያልኳችሁ አንድ ቤዛ የሚሆን ሰው አንድን ሰው ከእዳ እና ከባርነት ነፃ ለማውጣት ራሱን የሚሰጥ ሰው ሁለት ነገር መሆን አለበት። የቅርብ ሰው መሆን አለበት፣ ችሎታ ያለው መሆን አለበት። እና ኢዮብ ይናገር የነበረው የሚበጀኝ ያ እኔን የሚበጀኝ ሕያው እንደሆነ የማቀው የሚበጀኝ እነዚህ ሁለት ችሎታዎች አሉት። አንደኛ የኔን አካል ለብሶ ይመጣል ሰው ሆኖ ማለት ነው። ሁለተኛ ደግሞ ሙሉ ለሙሉ ቤዛ ለመሆን ችሎታ ያለው ነው ብሎ ነው የተናገረው። የየው እምነት በዛ ላይ የጸናና የተመሰረተ ነበር። እኔ ይህንን ለምንድን ነው የምትናገረው ብላችሁ ብትሉኝ የእኛ እምነት በዚህ በቤዛችን በጌታ በኢየሱስ ክርስቶስ ላይ የተመሰረተ መሆን አለበት። ክርስትና አፍተሮል ይሄ ነው በክርስቶስ ኢየሱስ ላይ የተመሰረተ ነው። ስለ ኃጢአት አሁን ኃጢአተኞች ነን፣ እኛ ሰዎች በሙሉ በኃጢአት ዕዳ ውስጥ ነው ያለ ነው። ኃጢአተኞች ከመሆናችን የተነሳ ኃጢአትን እናደርጋለን። መቼም ስለ ኃጢአትና ስለ ኃጢአት ውጤት ማንም ሰው ሊነግረን አይገባም፣ እናውቀዋለን፣ በውስጣችን እናውቀዋለን። አሁን በዚህ በዓለም በአሜሪካ ታሪክ ውስጥ ኢቨን ኢቨን መንግስት ምክር ቤት ኮንግረስ ውስጥ የሚደረገው ነገር ስንመለከት ኃጢአት ምን ያህል አጸያፊ እንደሆነ መመልከትና ማስተዋል እንችላለን። እኔ አንዳንድ ሰዎችን አንዳንድ ከተሞችን ተመልከቱ አሜሪካ ውስጥ ብዬ ተናግር ያለሁ ለምሳሌ ቦልቲሞር ከተማ ባልቲሞር ከተማ ዙሪያው በሙሉ በቤቶች በሙሉ በካርቶን፣ በብረት የታሸጉ ናቸው። ያ የኃጢአት ውጤት ነው። የትኛውም ከተማ ውስጥ ብትሄዱ ኃጢአት የሰዎችን ህይወት እንደ እንስሳ አድርጎታል እና ከኃጢአት ህይወት ከኃጢአት ባርነት እኛን ነፃ ሊያወጣ የሚችል ምንም ነገር የለም አንዳንድ ሰዎች ፖለቲካ ነፃ ሊያወጣን ይችላል ብለው ይናገራሉ አንዳንድ ሰዎች ብላክ ላይፍ ማተር ነፃ ሊያወጣን ይችላል ብለው ሊያስቡ ይችላሉ ሃይማኖት ነፃ ሊያወጣን ይችላል ብለው ሊያስቡ ይችላሉ። የተለያየ ስሜታዊ ልምምድ ነፃ ሊያወጣን ይችላል ብለው ሊያስቡ ይችላሉ። ግን መጽሐፍ ቅዱስ ሰዎችን ከኃጢአት እስራትና ከኃጢአት ባርነት ነፃ ሊያወጣቸው የሚችል አንድ ቤዛ ብቻ ነው ያለው፣ መቤዠት የሚችል ማዳን የሚችል። ያ ማን ነው? ጌታ ኢየሱስ ነው። ቅድም ቤዛ ሊሆን የሚችል ሰው ሁለት ነገር አለው ብያቸዋለሁ። ችሎታ አለው። አንደኛ ቅርብ መሆን አለበት፣ ሁለተኛ ችሎታ ሊኖረው ይገባል። ጌታ ኢየሱስ ክርስቶስ ሰው በመሆኑ ለሁላችንም እኩል ቅርብ ነው። ከማንም በላይ ቅርብ ነው። ሁለተኛ ደግሞ አምላክ በመሆኑ ችሎታ አለው። ሁለቱን ነገሮች የያዘ ነው። ግን ይህንን ቤዛ ሲናገር ኢዮብ ምንድነው ያለው? እኔ ግን የሚበጀኝ ሕያው እንደሆነ ይህም በጣም አስደናቂ እውነት ነው። ይሄ የኔ ተቤዢ ወይም ነፃ አውጪ እኔን የሚቤዠኝ ማን ነው? እሱ ነው ያለው። ዘላለማዊ ነው። ዝም ብሎ ተራ አይደለም። ከጓደኞቼ ከእናንተ መካከል አይደለም። ከሰዎች መካከል አይደለም። ከማንም የቢዝነስ ፓርትነሮቼ መካከል አይደለም። ሰዎች ሁሉ ሟቾች ናቸው። ይሄ ግን ዘላለማዊ ነው። የሚገርም ነው። ጌታ ኢየሱስ ክርስቶስም በደንብ የተረዳ ነው ይሄ ኢዮብ። ስለዚህ እኔ ግን የሚቤዥኝ ሕያው የሚቤዥኝ ሕያው ነው፣ ዘላለማዊ ነው። ደጋግሜ እዚህ የነገርኳችሁ ነገር አለ ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ተሰቅሎ ለሰዎች ይሞት በሞተበት ጊዜ አምላክ ከመሆኑ የተነሳ የሱ ሞት የኛን ዘላለማዊ ዋጋ ያለውን ኃጢአት ዘላለማዊ ዋጋ ሆኖ ነው የተከፈለው። ስለዚህ የጌታ ኢየሱስ ክርስቶስ መስዋዕትነት ዘላለማዊ ዋጋ ያመጣ፣ እኛ ለዘላለም ነፃ እንድንሆን ያደረገ ዘላለማዊ ቤዛነት ነው። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የሚቀበል ማንም ሰው ምን አለው ነው የምንለው ዘላለማዊ ሕይወት አለው። ምክንያቱም አዳኛችን ዘላለማዊ ነው። ግን ከዚህ በተጨማሪ ደግሞ በሶስተኛ ደረጃ እዚህኛው ነጥቤ ላይ የምናገረው የአማኞች ቤዛ በስጋ የሚገለጥ ደግሞም ፈራጅ መሆኑን ኢዮብ በዚሁ በቁጥር 25 ላይ ሲናገር ታዩታላችሁ። ምን አለ? በመጨረሻም ዘመን በምድር ላይ እንዲቆም አውቃለሁ ብሎ ተናገረ። ይሄ በመጨረሻም ዘመን በምድር ላይ እንዲቆም አውቃለሁ የሚለው ነገር ሁለት ነገሮችን የያዘ ነው። የመጀመሪያው ምንድን ነው? በምድር ላይ ይቆማል የሚለው ሀሳብ የሰውን ስጋ ለብሶ እንደሚመጣ ከቅድስት ድንግል ማርያም ተወልዶ የእኛን ስጋ ቅድም ዕብራውያን ምዕራፍ ሁለት ላይ እንዳነበብኩላችሁ የመላእክትን ዘር አይደለም የያዘው የሰዎችን ዘር ነው። ሰው ነው የሆነው። የአብርሃም በአብርሃም ዘር በኩል ነው የመጣው፣ ከአይሁዳውያን መካከል እና እኛን መስሎ ነው የመጣው እና በመጨረሻ ደግሞ በምድር ላይ በሚቆምበት ጊዜ ዳግመኛ መጥቶ የመጀመሪያው ምጽአቱ አንደኛ ያ ነው። ሁለተኛ ዳግመኛ መጥቶ ጌታ ኢየሱስ በምድር ላይ ቆሞ በሰማይና በምድር ባሉት ሁሉ ላይ እንደሚፈርድ የሚናገር ነው። እና ሁለት መሰረታዊ ነገሮችን እዚህ ጋ አስቀምጧል ማለት ነው። በመጨረሻ ዘመን በምድር ላይ ይቆማል። ስጋ ለብሶ መጥቷል። አዎ ደግሞ ለዘላለም ለመፍረድ ይመጣል። ባለፈው ሳምንት ትዝ ይላችሁ እንደሆነ ማቴዎስ 25ን ባለፈው ሳምንት መሰለኝ ያነበብኩት ማቴዎስ 25 ላይ ስድስት የኦርቶዶክሶች የአዲስ ኪዳን ሕጎች የሚሉትን ነገር ያ በሚገለጥበት ጊዜ የነጩ ዙፋን ፍርድ ነው የምንለው። በዛን ጊዜ ጌታ ኢየሱስ ቆሞ በሕያዋንና በሙታን ላይ ይፈርዳል። ስለዚህ አዳኛችን ጌታ ኢየሱስ አንደኛ እኛን ለማዳን ከኃጢአት የቅርብ ዘመዳችን ሆኖ የሰውን ስጋ ለብሶ መጥቷል፣ ለነጭም ለጥቁርም ለማንኛችንም። ሁለተኛ ዘላለማዊ አምላክ በመሆኑ የሱ ቀራኔው መስቀል ላይ የፈሰሰው ደም ሁላችንን ለማዳን ችሎታ አለው፣ ዘላለማዊነትንም ለመስጠት ችሎታ አለው። ሶስተኛ በምድር ላይ ይገለጣል። እንደገና ይመጣል። ይሄ የምናየው ሰማይና ምድር እሱ ፈርዶ ነገሮች ሁሉ ይጠቃለላሉ። ይህን ነው እዮብ እዚህ ጋር በጣም አስደናቂ በሆነ መንገድ ሰማያዊ ዘላለማዊ መንፈስ ቅዱሳዊ መገለጥን አግኝቶ ያስቀመጠው። ሁለተኛው ነጥቤ ፈጠን ፈጠን ላለው አማኝ እግዚአብሔርን ያያል የሚልም ነገር ሲያስቀምጥ ታያላችሁ። ቁጥር 26 ነው። ይሄም አስደናቂ ቁጥር ነው። እንደዚህ ይላል። ይሄ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ ብሎ ነው የተናገረው። እግዚአብሔር የሚባለውን አምላክ በምድር ላይ በአይናችን ማየት አንችልም። እግዚአብሔር ራሱን ለእኛ ይገልጥልናል፣ በተለያየ መንገድ እሱን እንድናምን፣ በመንፈስ ቅዱስ አማካኝነት የራሱን መገለጥ በጣም አስደናቂ በሆነ መንገድ ይሄ መገለጥ የሚባለው በውስጣችን እግዚአብሔርን እንድናውቅ የሚያደርግ የእግዚአብሔር ስራ በውስጣችን ይሰራል። ይሄ አንድን ተራ አማኝ ከሳይንቲስቶች በላይ ሳይንቲስት፣ ከዛ ከማንም በላይ መንፈሳዊ እውቀት ውስጥ የገባ የሚያደርገው ከፍተኛ ደረጃ የሚያስቀምጥ እውነት ነው። እና በዚህ ውስጥ እግዚአብሔርን በእምነት እናየዋለን። በዚህ በምድር ላይ ያለን ግን እዚህ ጋር የጠቀሰውን የኢዮብን ነገር ስትመለከቱ ሶስት ዋና ዋና ነገሮችን እንደ ማሳሰቢያ ወይም እንደ ነጥቦች ለማስቀመጥ እወዳለሁ። አንደኛ፣ በዚህ በቁጥር 26 ላይ ማንኛውም ሰው አማኝም፣ ማንኛውም ሰው እንደሚሞት ነው የሚናገረው። ይሄ ቁርበቴ ሲጠፋ ደግሞ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን አያለሁ የሚለው ሀሳብ ማንኛውም ሰው ኢዮብ ራሱ እንደሚሞት ነው እና በምድር ላይ በኃጢአት ምክንያት ከመጡ አሰቃቂ ነገሮች አንዱ ሞት ነው። ሮሜ ምዕራፍ አምስት ከቁጥር 12 ጀምሮ ቤት ገብታችሁ ብታነቡ ምንድን ነው የሚለው ባንድ ሰው ምክንያት ኃጢአት ወደ ምድር ገባ ይልና በኃጢአት ምክንያት ደግሞ ሞት ለሰው ሁሉ ደረሰ ብሎ ይናገራል። ስለዚህ ሞት የሚባለው ነገር በኃጢአት የመጣ ነገር ነው እና እዮብ በዚህ ጋር የሚናገረው ይሄ ቁርበቴ ከጠፋ በኋላ ይሄ ስጋዬ አልቆ ወይም ደግሞ ስጋዬ በሞት ከነፍስ ተለይቶ በሚሆንበት ጊዜ እግዚአብሔር ና ያለው ሲል እዚ ጋር ያስቀመጠው እውነት ሞት የሚባለው ነገር ለሰው ሁሉ የደረሰ ነው። ዝም ብሎ በማንም ሰው ላይ እንደ እጣ የሚጣል ሳይሆን ሁላችንም የሚደርስብን ነገር ነው። ይህንን በተመለከተ ዕብራውያን፣ ቅድም ያነበብኩላችሁ የእብራውያን መጽሐፍ እንደገና በዕብራውያን ዘጠኝ ቁጥር 27 ላይ እንደዚህ የሚል ቃል አስፍሮ ትመለከታላችሁና ባለብላችሁ ጥሩ ነው ይሄ ዕብራውያን ዘጠኝ ሀያ ሰባት ላይ እንደዚህ የሚል ቃል ተጽፎ እናገኛለን። ለሰዎችም አንድ ጊዜ መሞት ከሱ በኋላም ፍርድ እንደተመደበባቸው፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ታያላችሁ፣ ለሰዎች አንድ ጊዜ መሞት፣ ከዛ በኋላ ግን ፍርድ ተመድቦባቸዋል። እኔ ብዙ ጊዜ ይህንን ጥቅስ ሳስበው ሰዎች ሞት የሚባለውን ነገር ሊያመልጡት አይችልም፣ ግን ከሞት በኋላ ያለውን ፍርድ ሊያመልጡት ይችላሉ። ከሞት በኋላ ያለውን ፍርድ ልናመልጥ የምንችለው በምንድን ነው? በክርስቶስ ኢየሱስ ላይ ባለ የደህንነት እምነት በኩል ነው። ግን ሞትን ማንም ሰው በምድር ላይ ሊያመልጠው አይችልም። ስለዚህ አማኝ እንደ ማንኛውም ሰው ይሞታል። ኢዮብ እሞታለሁ እያለ ነው ግን አማኞች ልክ እንደሞቱ ምንድን ነው የሚሆነው? እግዚአብሔርን ያውታል። አሁን ልክ እኛ ነፍሳችን ከዚህ ስጋ ውጥት ካለች በኋላ ባለፈው እነ ግርማ ስለ አና ሲናገሩ ነበር። እያየናት በቃ ሄደች አሉ ሄደች። ነፍሳችን ከስጋችን ውጥት በምትልበት ጊዜ ይሄ ስጋችን አይሰቃይም በድን ነው የሚሆነው። ግን ወዲያውኑ ወዲያውኑ ከሁለት አንዱ ጋር ነው ሰው የሚገኘው። አንድ የዳኑ ሰዎች በአብርሃም እቅፍ ውስጥ ይገኛሉ ወዲያውኑ። ያልዳኑ ሰዎች ወዲያውኑ ሲኦል ውስጥ ይገኛሉ። ይሄ ነው የሚሆነው ነገር። ሉቃስ ወንጌል ምዕራፍ 16ን ይህንን ያሳየናል። ሉቃስ ወንጌል ምዕራፍ 16 ሁለት ሰዎች ይናገራል ጌታ ኢየሱስ አልዓዛር የሚባል ድሃ ሰው እና ደግሞ አንድ ባለጸጋ ሰው። ባለጸጋው በጣም ተመችቶት ይኖር ነበር። አላዛር ደግሞ ቁስል በቁስል ሆኖ እዛ በሩ አካባቢ ወድቆ ነበር። ሁለቱም ሞቱ። ባለጸጋው ሞተ፣ ወደ ሲኦል ወረደ። ይሄ አላዛር ሞተ፣ ወዲያውኑ የት ነው የነቃው? አብርሃም እቅፍ ውስጥ ነው የነቃው። ስለዚህ እኛ ዘላለማዊ ነገር ያለን ሰዎች ነን። በምድር ላይ ታሪካችን በሞት ያከትማል። ልክ ስንሞት እግዚአብሔር ጋር ለመሆን ጌታ ኢየሱስ ክርስቶስ ማመን በጣም በጣም አስፈላጊ ነው። እና ይህንን ነው አየዋለሁ እኔ ብሎ የተናገረው። ያን ጊዜ አማኞች እግዚአብሔርን በሚያዩበት ጊዜ ልክ ሲሞቱ በምድር ላይ የማያውቁት ነገር በሙሉ ግልጽ ይሆንላቸዋል። አሁን እዚህ ምድር ላይ ምንም ብዙ የማናውቃቸው ነገሮች አሉ። ያን ጊዜ መላእክትን እናያለን። ያን ጊዜ ራሱን እግዚአብሔርን እናያለን። ምክንያቱም ኢዮብ የተናገረውን ተመልከቱ። ይሄ ቁርበቴ ከጠፋ በኋላ በዛን ጊዜ ከስጋዬ ተለይቼ ስሞት እግዚአብሔርን እንዳየው አውቃለሁ። እግዚአብሔርን አየዋለሁ። ይሄ ያለፍኩት ነገር በሙሉ፣ ያጋጠመኝ ነገር በሙሉ ለምን እንደሆነ ይገባኛል። መላእክትና ያለው ቅዱሳንና ያለው ዘላለም እናያለሁ። ከእግዚአብሔር ጋር ለዘላለም እኖራለሁ። እነ አዳምን፣ እነ አብርሃምን፣ እነ ይስሐቅን፣ እነ ጳውሎስን፣ ቅዱሳንን ሁሉ እዛ እናያለን። የማናቀው ነገር እዛ ውስጥ አይኖርም ነው የእግዚአብሔር ቃል የሚለው። እና ሶስተኛ ደረጃ ይህንን የምገልጥበት ነገር ይሄ እውቀት፣ ከፍተኛ እውቀት እንደሆነም እንድታስተውሉ ነው። እዮብ ከጓደኞቹ የበለጠ ደረጃ ያስቀመጠው ነገር ቢኖር ይህንን የመገለጥ እውቀት መያዙ ነበር። ይሄ የመገለጥ እውቀት በልፋት የሚመጣ አይደለም። በእርግጥ አንዳንድ ነገሮችን ማጥናት አለብን። አሁን እዚህ ጋር እኔ ለእናንተ ይህንን መልእክት ሳዘጋጅ ጊዜ ፈጅቼ ማዘጋጀት አለብኝ። ግን ደህንነት የሚባለው ይሄ የመገለጥ እውቀት የሚባለው እግዚአብሔር በነፃ የሚሰጠን ነገር ነው። እግዚአብሔርን ማወቅ። ስለዚህ የኢዮብ እውቀት ከጓደኞቹ የላቀ እግዚአብሔር የሚታወቅ አምላክ መሆኑን ያሳየ እግዚአብሔር በራሱ መንገድ የሚታወቅ መሆኑን ያረጋገጠ እግዚአብሔር የሚታወቀው በራሱ የጸጋ ስራ እንደሆነ ያመለከተ እውቀት እንደሆነ እንድናስብ ያስፈልጋል። ሶስተኛው ነጥቤ ያለኝ አማኝ ቢሞትም እንደሚነሳ የሚያስረዳው ነገር ነው። ቁጥር 27ን ሳስብ ይህንን ነገር ነው የማየው። እና ቁጥር 27 እንደዚህ ይላል እኔ ራሴ አየዋለሁ አይኖቼም ይመለከቱታል፣ ከእኔም ሌላ አይደለም። ስለዚህ ልቤ በመናፈቅ ዝሏል ብሎ ይናገራል። የመጀመሪያዎቹ ሦስቱ ሀረጎች እኔ ራሴ አየዋለሁ፣ አይኖቼም ይመለከቱታል፣ ከእኔም ሌላ አይደለም የሚሉት በጣም አስደናቂ በሆነ መንገድ አማኞች ቢሞቱም ይሄ ስጋቸው አንድ ቀን እንደሚነሳ የሚናገሩ ነገሮች ናቸው። ኢዮብ የትንሣኤ እምነት የገባው ሰው ነው። አንደኛ ጌታ ኢየሱስ ክርስቶስ ይመጣል ብሏል። ሁለተኛ እኔ ብሞትም እንኳን ነፍሴ በእርግጥ እንደሞተች እሱ ጋር ነው የምትሆነው እሱን ታየዋለች። ግን ይሄ አካሌ ራሱ አሁን በህመም የሚሰቃየው አካሌ አንድ ቀን ተነስቶ እኔ ራሴ አይኔ በአይኔ በብረቱ አየዋለሁ ሌላም ሰው አይደለም ራሴነኝ የማየው ብሎ ነው የሚናገረው። እና እኔ አስገርሞኛል፣ እነዚህ ሶስት ሀረጎች አንደኛ የአማኞች ስጋ በትንሣኤ እንደሚነሳ የእግዚአብሔር ቃል የሚናገረውን ነገር በመጀመሪያ በብሉይ ኪዳን ያረጋገጠ ና ያየ ክፍል ነው ትንሣኤን በተመለከተ። ምናልባት አንድ አመት በፊት እዚህ ተናግር ያለው በጣም ክላሲካል ፓሴጅ ነው የምንለው አንደኛ ቆሮንቶስ ምዕራፍ 15 ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ ይሄ የሚበሰብሰው የማይበሰብስ ለብሶ ይነሳል ይሄ የሚታመመው የማይታመም ለብሶ ይነሳል ይሄ የሚደክመው የማይደክም ለብሶ ይነሳል ብሎ የተናገረበት ክፍል ነው እና ኢዮብ እየተናገረ ያለው ይሄ አሁን ታሞ እየተሰቃየ ያለው ምንም መፍትሄ መድኃኒት የሌለው ሰውነቴ ከሞተ በኋላ አንድ ቀን ተነስቶ እግዚአብሔርን በነፍሴ እንደማየው በስጋዬም አየዋለሁ ብሎ ነው እየተናገረ ያለው። አዎ እኔና እናንተ ይሄ አካላችን አንድ ቀን እንደሚነሳ እርግጠኛ የሆነ መጽሐፍ ቅዱሳዊ እውነት ነው። ይሄ አዲስ ኪዳንም ላይ በደንብ ተጽፏል። አሁን ፊልጵስዩስ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲነግራቸው የተለያዩ የሐሰት አስተማሪዎች በፊልጵስዩስ ከተማና በፊልጵስዩስ አማኞች መካከል ይመላለሱ ነበር። እነዛን አነጻጽሮ ከተናገረ በኋላ ቁጥር 20 ላይ እንደዚህ ብሏል። ፊልጵስዩስ ምዕራፍ 3 እኛ አገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ብሎ እሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ብሎ ነው የሚናገረው። እና ይሄ ሰዎች ሁሉ የምናገኘው ነገር ነው። ይሄ የተዋረደው ሥጋችን የሚደክመው፣ የሚታመመው፣ ሊበሰብስ የሚችለው ሥጋችን የጌታ የኢየሱስ ክርስቶስን ክቡር ስጋ መስሎ ይነሳል። ስለዚህ ወገኖች እባካችሁ ይግባን፣ ይሄ ዓለም እና ኃጢአት በህይወታችን የሚሰጠን ምንም ትርፍ የለም፣ ኪሳራ ብቻ ነው። እግዚአብሔርን ማመንና በእግዚአብሔር ላይ መታመን ግን በዚህ ምድር ላይ ብንሞትም እንኳን የዘላለም የትንሣኤ ዋስትናን የሚሰጥ አስደናቂ የከበረ ነገር ነው። ሁለተኛ እዚህኛው ነጥቤ ላይ የምናገረው የአማኞች በሙሉ በትንሣኤ እንነሳለን በእርግጥ ያመነም ያላመነም ነው የሚነሳው በትንሣኤ ያመነው ተነስቶ ለዘላለም ከእግዚአብሔር ጋር ሲሆን ያላመነው ተነስቶ ለዘላለም ሲኦል ውስጥ ወደ መሰቃየት ይሄዳል። ይሄን ነው ባለፈው ማቴዎስ 25 ላይ እያነበብኩላችሁ እናንተ ለሰይጣንና ለመላእክቱ ወደ ተዘጋጀው ቦታ ለዘላለም ሂዱ ሲላቸው በዚህ በቀኙ በኩል ጻድቃን የሆኑትን በእሱ ስራ ያመኑትን የአባቴ ቅዱሳን ከምድር መፈጠር ጀምሮ ከዛ በፊት አባቴ ወዳዘጋጀላችሁ መንግስት ግቡ ይለናል ማለት ነው። ሁለተኛ ነጥቤ ይሄ ለእያንዳንዳችን የሚሆን ነገር ነው። አሁን አንዳንድ ሰዎች በክርስትና እምነት የሰዎች ደረጃ የተለያየ ነው የሚሉ ሰምተን እናውቃለን። አንዳንዶች በጣም ቅዱስ፣ ንጹህ፣ እዛ ሰማይ እንደ መልአክ የሚቆጠሩ፣ አንዳንዶች ደግሞ ምንም በቃ ተራ ምናልባትም የእነሱ መጠቀሚያዎች እንደሆኑ የሚያስቡ ሰዎች አሉ። ክርስትና እንደዛ አይነት ነገርን አይናገርም። ይሄ እግዚአብሔርን በመጨረሻ የማየት ነገር ለእያንዳንዱ ተራ ክርስቲያን ለወንድ፣ ለሴት፣ ለጥቁር፣ ለነጭ ሁሉ የሚሆን ነገር ነው። በክርስትና እምነት ልዩነት የለም። ፓስተር ልዩ ቦታ ደግሞ ምዕመን ልዩ ቦታ የሚባል ነገር የለም። ሁላችንም እግዚአብሔርን እንድናይ ነው የተጠራ። ነው የቤተ ክርስቲያን ዓላማ ያንን እውነት በልባችንና በህይወታችን ይዘን በእምነት እንድንቆም ማድረግም ነው የቤተ ክርስቲያን ዋና ስራና አገልግሎታል። ለዚህ ነው ኢዮብ እኔ ራሴ ነው የማየው ነው ያለው። ተመልከቱ አይኖቼ ይመለከቱታል አለና ከእኔ ሌላ አይደለም። ሌሎች ሰዎች ያዩታል ምንም ጥርጥር የለም። እኔ ግን ራሴ ነኝ የማየው። በሰዎች በኩል አይደለም የማየው ራሴ ነኝ የማየው ከኔ ሌላ ሌላ ሰው አይቶ እግዚአብሔር እንዲህ ነው ሊለኝ አይችልም። እኔ ራሴ ራሴ አየዋለሁ። በጌታ በኢየሱስ ክርስቶስ በኩል የተሰደን አስደናቂ ነገር ቢኖር ራሳችን ራሳችን እግዚአብሔርን እናየዋለን። እዚህ ምድር ላይ እኔ ያንን ተስፋ ነው የምናገራችሁ። ግን ልክ ስትሞቱ ራሳችሁ እግዚአብሔርን ታዩታላችሁ። እግዚአብሔር ይመስገን። ይህ አስደናቂ እውነት ነው። ይህንን ነው መጽሐፍ ቅዱሳችን የሚናገረን። ትንሣኤ አለ፣ እውነት ነው። አንዳችን አይተኑ ለሌላችን የሚቀር ነገር አይደለም። ሁላችንም መንግስተ ሰማይ እንገባለን። ሁላችንም በዓይናችን በብረቱ ክቡር እና ጻድቅ በጣም አስደናቂ የሆነውን እግዚአብሔርን እናየዋለን። ይሄ የአማኞች ክቡር ነገር ነው የመጨረሻው። ይህንን አስደናቂ እውነት ኢዮብ እንዴት ነው ይመለከተው የነበረው እና አማኞችስ እንዴት ነው ልንመለከተው የሚገባው የሚለውን በቁጥር 27 የመጨረሻ ሀረግ ላይ ተመስርቼ ነው የምናገረው። ቁጥር 27 የመጨረሻው ሀረግ እንደምታዩት ልቤ በመናፈቅ ዝሏል ብሎ ነው የሚናገረው። ልቤ አለ ኢዮብ በመናፈቅ ዝሏል። ተመልከቱ፣ እግዚአብሔርን ማየት የሚባለው ነገር በምድር ላይ ያለውን ነገር ሁሉ ከማየት የበለጠና የረቀቀ ነገር ነው። ክቡር ነገር ነው። ልዩ ክብር ውስጥ መግባት ነው። እግዚአብሔርን የምናየው መንግሥተ ሰማይ ውስጥ ነው። ያንን ለማየት በምድር ላይ እውነተኛ አማኞች አማኞች ሁሉ የሚናፍቁት እውነተኛ አማኞች ቢኖር እግዚአብሔርን አይቶ ዛ እፎይ ማለት ነው። ኢዮብ ይህንን ይናገር በነበረበት ጊዜ ሶስት ነገሮች የተገነዘበ ይመስለኛል። እኔ ሶስት ነጥቦች እዚህ ጋር አስቀምጫለሁ። አንደኛ እዚህ ምድር ላይ ምንም ነገር ተስፋ የሚጣልበት አይደለም። አካላችን፣ ውበታችን፣ ችሎታችን፣ ሀብታችን፣ ወርቃችን፣ ብራችን ተስፋ የሚጣልበት አይደለም። አሜሪካ፣ ኢትዮጵያ ተስፋ የሚጣልበት አይደለም። ሁሉ ነገር በምድር ላይ ያልፋል። ይሄ ሀረግ ልቤ በመናፈቅ ዝሏል የሚለው ሀረግ እዚ ጋ እኔ አረፍተ ነገር አስቀምጫለሁ። እዮብ አንድ ቀን እፈወሳለሁ የሚል ምኞት እንዳለው የሚገልጽ የሚመስላቸው ሰዎች አሉ። ግን አይደለም። እፈወሳለሁ አንድ ቀን አይደለም። ነገሮች ሁሉ ተለውጠው እግዚአብሔር የሚባለውን አምላክ ፊት ለፊት የማይበት ጊዜ ይመጣል የሚለውን ተስፋ ነው እዚ ጋ እያሰረጸ ያለው በእርግጥ እግዚአብሔር በምድር ላይ ኢዮብ ተፈውሶ እንዲቆምም አድርጎታል። በምድር ላይ ምንድን ነው የሰዎች ተስፋ? ሰዎች በምን አይነት ሁኔታ ውስጥ ነው ያሉት? አንድ ጥቅስ ባነብላችሁ የሰዎችን አጠቃላይ ሁኔታ ማየት ትችላላችሁ ብዬ አስባለሁ። ሮሜ ምዕራፍ ሶስት ላይ ነው። ሮሜ ምዕራፍ ሶስት ላይ የሐዋርያው የቅዱስ ጳውሎስ መልእክት በጣም አስደናቂ በሆነ መንገድ እንደዚህ ብሎ ይናገራል። እንግዲህ ምን ይሁን? ከነሱም በልጣለ ነው? አህዛብና አይሁዳዊን ሳወዳድር ነው። ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ፣ ማንም ሰው ነጭም ጥቁርም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ሰው ሁሉ ከኃጢአት በታች ነው እና ይናገርና፣ ጻድቅ የለም አንድ እንኳ በምድር ላይ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ ባንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድ እንኳ የለም። ተመልከቱ፣ ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማንና መራርነት ሞልቶበታል። ይቀጥላል። ሰዎች በሙሉ በምድር ላይ ያሉ ሰዎች እንደዚህ ናቸው። ከሰዎች መልካም ነገር አታገኙም። ከምድር መልካም ነገር የለም። ልባችን መናፈቅ ያለበት ማጋ ነው። በእግዚአብሔር በኩል እዚህም ምድር ላይ ደግሞ መጨረሻው መንግሥተ ሰማይ የምናገኘውን ነገር ነው። ሁለተኛ ተስፋ የሚጣልበት ናፍቆት ያ እግዚአብሔር ጋር ያለው ነገር ነው። እዛ ስድድብ የለም። እዛ መዋረድ የለም። መገለል የለም። እዛ እንባ ለቅሶ፣ ሐዘን፣ ትካዜ የሚባል ነገር የለም። እዛ ኃጢአተኞች ማየት የሚባል ነገር የለም እዛ እግዚአብሔርን ጽድቁን ለዘላለም እስከ ዘላለም እያየን የምንኖርበት ቦታ ነው። እና ታዲያ ምንድን ነው ናፍቆታችንና የልባችን ዝንባሌ መሆን ያለበት? ይህንን ለማግኘት መንገዱ አንድና አንድ ነው። በጌታ በኢየሱስ ብቻ ማመን ነው። በጌታ በኢየሱስ ክርስቶስ ያመንን ሰዎች በመንፈስ ቅዱስ ኃይል እና እርዳታ ልባችን ውስጥ መቀመጥ ካለበት አንዱና አንዱ ነገር የመንግስተ ሰማይ ናፍቆትና መንግስተ ሰማይን እየናፈቁ መኖር ነው ምክንያቱም በዚህ ምድር ላይ የምናየው ነገር በሙሉ ልብ የሚሰብር የሚያሳዝን ተስፋ የሚያስቆርጥ አንድም አንድም ደስ የሚያሰኝ ነገር የለም ለዚህ ነው እዮም ልቤ አለና በመናፈቅ ዝሏል ብሎ ተናገረ መጽሐፍ ቅዱስ ላይ ሁለት አይነት ፍጥረታት በከፍተኛ መቃተት ውስጥ ይገኛሉ ብሎ መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 8 ላይ ነው ብታነቡት ጥሩ ነው። ሮሜ ምዕራፍ 8 ላይ ምን ይላል? ይሄ ፍጥረት በሙሉ ይሄ ፍጥረት በሙሉ ከአዳምና ከሔዋን ከሰው ልጆች ኃጢአት የተነሳ ከዚህ የኃጢአት ባርነት ነፃ ለመውጣት ፍጥረት በሙሉ ይቃትታል ይላል። አንደኛ ሁለተኛ ጳውሎስ ፍጥረት ብቻ አይደለም ይልና እኛም ራሳችን የዳንን ከዚህ ከምስቅልቅልና ከትርምስምስ ዓለም ነፃ ለመውጣት እንናፍቃለን ብሎ ይናገራል እንቃትታለን ብሎ ይናገራል ይህንን መቃተት ነው እዚህ ጋር እዮብ ልቤ በመናፈቅ ዝሏል እቃትታለሁ ምን ለመሆን እግዚአብሔርን የማይበትን ቀን ለማየትና ለማግኘት ሞቼ መንግስተ ሰማይ የምገባበትን ቀን ራሳችንን ማጥፋት የለብንም ትክክል አይደለም ኃጢአት ነው ግን ጌታ እግዚአብሔር የሚመጣበትን ጊዜ የመንግስተ ሰማይን መገለጥ ከእግዚአብሔር ጋር ለዘላለም የምንሆንበትን ጊዜ መናፈቅና መመኘት አለብን። ይሄ የእውነተኛ ክርስቲያኖች ምንድን ነው ናፍቆት ነው። እግዚአብሔር ይህን ናፍቆት ልክ እንደየው ውስጣችን ያደርግልን። ጌታ ስለ ቃሉ ይመስገን።